ይህ የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 28 2014 ዓ.ም ዝግጅታችን ጀመረ። ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች በዛሬው ዕለት አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። ሰልፉን የተመለከተ ዘገባ በምሽቱ እናስደምጣቸዋለን። ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡ እንግዳ ይዘናል። በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አይምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው፣ አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይ ግለሰቧን ረብሾታል የሚለውን እናያለን። እንግዳችን ዶክተር አዜብ አሳምነው ይባላሉ። በአዲስ አበባ ዩኒቨርሲቲ በስነ ልቦና ትምህርት ረዳት ፕሮፌሰር ናቸው። በምሽቱ ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማኔ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች የምሽቱን ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ዛሬ እሁድ ጥቅምት 28 2014 ዓ ም ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉም ላይ ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ መገናኛ ብዙሃን አውግዘዋል። ሮይተርስ በዘገባው ብዙ ሺህ ሰዎች የሞቱበት ባለፈው ሳምንትም በአማጽያን ይዞታ መስፋፋት እየተባባሰ የመጣውና ለዓመት የዘለቀው ጦርነት ቆሞ ድርድር እንዲጀመር ጥሪ ካደረጉት የውጭ ኃይሎች መካከል አንዳንዶቹ ሰልፈኞች ዩናይትድ ስቴትስን ነጥለው አውግዘዋል። ዩናይትድ ስቴትስ፣ የተባበሩት መንግስታት የጸጥታው ምክር ቤት፣ የአፍሪካ ህብረት Kenya ኡጋንዳ ሰሞኑን የተኩስ አቁም እንዲደረግ ጥሪ ሲያቀርቡ የፌዴራሉ መንግስት ጦርነቱ እንደሚቀጥል ቃል ገብቷል ይላል የሮይተርስ ዘገባ። ባለፈው አርብም የኢትዮጵያ መንግስት የአገሪቱን ሕልውና የማስከበር ኃላፊነት ያለበት መሆኑን ገልጾ ዓለም አቀፍ ተባባሪዎች ከኢትዮጵያ ዲሞክራሲ ጎን እንዲቆሙ ጥሪ አቅርበዋል። ከሰልፈኞቹ መካከል ዩናይትድ ስቴትስ ልታፍር ይገባታል፣ ዩናይትድ ስቴትስ የኢትዮጵያን ደም መምጠጥ ማቆም ይኖርባታል የመሳሰሉት መፈክሮች ያነገቡ ሰልፈኞች ይታዩ እንደነበርም ሮይተርስ ዘግቧል። በሌላ በኩልም የአዲስ አበባ ከንቲባ አዳነች አቤቤ ምዕራባውያኑ የዓለም አቀፍ ማህበረሰቡ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ጥረት ሁሉ አድርገዋል ሲሉ ወቅሰዋል። በሌላም በኩል ተመሳሳይ ሰልፎች በሐረርና በሶማሌ ክልሎች ተደርገዋል። አድማጮች፣ የዚህ ዘገባ ሙሉ ዝርዝር ከዜናው በኋላ ይቀርባል። በኬንያ ሰሜናዊ ግዛት እየተከሰተ ባለው ድርቅ ከፍተኛ ቁጥር ያላቸው ከብቶች መሞታቸው የአየር ንብረት ቀውሱ በአፍሪካ ቀንድ እያሳየው ያለው አደጋ ምልክት መገለጫ ነው ሲል የአሶሽየትድ ፕሬስ ከናይሮቢ ዘግቧል። የኬንያ መንግስት በአካባቢው ካሉ 47 አውራጃዎች በአስሩ የአስቸኳይ ጊዜ አዋጅ ማወጁንም በዘገባው ተመልክቷል። የተባበሩት መንግስታት ድርጅትም በአካባቢው ከሁለት ሚሊዮን በላይ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሶ ምግብና ውሃ ፍለጋ የሚንቀሳቀሱ ሰዎችም ሁኔታው ለማህበረሰባዊ ግጭት መባባስ ምክንያት ሊሆን እንደሚችል አመልክቷል። ካሜሩንን ለ39 ዓመታት የመሩት የ88 ዓመቱ አዛውንት ፕሬዚደንት ፖል ቢያ የሰባት ዓመት ፕሬዚደንትነት ዘመናቸው ሲያልቅ እንደ ኤሮፓ አቆጣጠር በ2025 ለሚጀምረው ሌላ የሰባት ዓመት የሥልጣን ዘመን ካሜሩንን ለመብራት በዝግጅት ላይ ናቸው ተባለ። ፕሬዝደንት ቢያ ወደ ስልጣን የመጡት እንደ ኤሮፓ አቆጣጠር በ1982 ሲሆን ከዚያም በፊት ለስምንት ዓመታት ጠቅላይ ሚኒስትር ሆነው ካሜሩንን መርተዋል። ስልጣን እንደያዙ ያደረጉት የመጀመሪያው ነገር የመሪዎችን የስልጣን ዘመን የሚገድበውን ሕገ መንግሥት መለወጥ እንደሆነም ተመልክቷል። እንደ አውሮፓ አቆጣጠር በ2018 በተደረገው የካሜሩ ምርጫ 80 ከመቶ ማሸነፋቸውን ያወጁት የ88 ዓመት ዕድሜ ባለጸጋው ብያ ለረዥም ጊዜ ስልጣን ላይ በመቆየት ከአፍሪካ ሁለተኛው መሪ ናቸው። እንደ አውሮፓ አቆጣጠር ከ1979 ጀምሮ ለ42 ዓመታት ስልጣን ላይ ያሉት በአፍሪካ የኢኳቶሪያል ጊኒ ፕሬዝደንት ኦቢያንግ ኑጉየማ መሆናቸው ተመልክቷል። የካሜሩን ገዢ ፓርቲ የካሜሩን ሕዝብ ዲሞክራቲክ ንቅናቄ የ88 ዕድሜው ባለጸጋ ከዛሬ አራት ዓመት በኋላ ለሚደረገው ሌላኛው የሰባት ዓመት የስልጣን ዘመን ዝግጁ መሆናቸውን እየቀሰቀሱ መሆኑም ተነግሯል። ተቃዋሚ ፓርቲዎች ግን ይህ ተቀባይነት የሌለው ቀልድ ነው በማለት ተቃውሟቸውን እያሰሙ መሆኑን የቪኦኤ ዘጋቢ ሞኪ ኤድዊን ከካሜሩን የላከው ዘገባ አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ሂውስተን ከተማ ውስጥ ይካሄድ በነበረውና ወደ 50 ሺህ ሰዎች በታደሙበት አንድ የሙዚቃ ትርኢት ላይ ወደ መድረኩ ለመቅረብ ይገፋፉ በነበሩት ሰዎች በተፈጠረው መተፋፈግ ቢያንስ ስምንት ሰዎች መሞታቸውን የከተማይቱ ባለሥልጣናት አስታወቁ። ሟቾቹ ዕድሜያቸው ከ14 እስከ 27 የሚደርሱ ወጣቶች መሆናቸው የተገለጸ ሲሆን አሟሟቷቸው አንድ ሰው እየተዘዋወረ ሲወጋ ከነበረው የአደንዛዥ እጽ ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። ወንጀል መርማሪዎችና ፖሊስ ሁኔታውን የተከታተሉ መሆኑን ተገልጿል። የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካድሂሚ ከተቃጣባቸው የድሮን ግድያ ሙከራ መትረፋቸውን የኢራቅ መንግስት ዛሬ ባወጣው መግለጫ አስታወቀ። መግለጫው አረንጓዴው ዞን ተብሎ በተከለለው ስፍራ በሚገኘው መኖሪያ ቤታቸው በሁለት ድሮኖች ተጭነው የተላኩ ቦምቦች የተጣሉ ሲሆን ጠባቂዎቻቸው የተጎዱ ቢሆኑም ጠቅላይ ሚኒስትሩ ግን ተርፈዋል ብለዋል። ጠቅላይ ሚኒስትሩም ባስተላለፉት የትዊት መልእክት እግዚአብሔር ይመስገን ይኸው ተርፌ በሰዎቼ መካከል እገኛለሁ ብለዋል። የባግዳድ ነዋሪዎች የዲፕሎማቶች መኖሪያ በሆነው አካባቢ ትልቅ የፍንዳታ ድምፅና የተኩስ ልውውጥ መስማታቸውን አሶሺየትድ ፕሬስ ዘግበዋል። በኢራን የሚደገፉ ሚሊሻዎች ባለፈው ወር የተካሄደው የምክር ቤት አባላት ምርጫ ውጤት አለመቀበላቸውን ከገለጸ በኋላ በኢራቅ ውጥረቱ እየጨመረ መምጣቱ ተነግሯል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 28 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። አሁን ለምሽቱ ወደያዝነው ቀዳሚ ዝግጅታችን እንውሰዳችሁ። ዛሬ እሁድ ጥቅምት 282014 ዓ ም ቁጥራቸው እጅግ የበዛ የአዲስ አበባ ከተማ ነዋሪዎች አደባባይ ወጥተው ለኢትዮጵያ መንግስት ድጋፋቸውን ገልጸዋል። በሰልፉ ላይም ለአንድ ወገን ያደላና የተሳሳቱ ዘገባዎችን ሰርተዋል ያሏቸውን ዓለም አቀፍ የመገናኛ ብዙሀን አውግዘዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምዕራባዊያኑ የዓለም አቀፍ ማህበረሰብ አባላት በኢትዮጵያ ላይ የተሳሳተ አመለካከት እንዲኖረው የቻሉትን ሁሉ ጥረት አድርገዋል ሲሉ ወቅሰዋል። በሌላ በኩልም ተመሳሳይ ሰልፎች ባህረርና ሶማሌ ክልል ተደርገዋል። የአዲስ አበባውን ሰልፍ የተከታተለችው ፀሐይ ዳምጠው ዝርዝሩን ታሰማናለች። በሰልፉ ላይ በጽሑፍ ይታዩና በድምፅ ይሰሙ ከነበሩ መፈክሮችም ሀገራችን አትፈርስም፣ የዓለም አቀፍ መንግስታት ጣልቃ ገብነት ይቁም፣ የዓለም አቀፍ መገናኛ ብዙሀን በሀሰተኛ መረጃ ሀገራችንን ከማፍረስ ይቆጠቡ የሚሉት መልእክቶች የጎሉ ነበሩ። በሰልፉ ላይ ያገኘናቸው አቶ ብርሃኑ ሽጉጤ የተባሉ የከተማዋ ነዋሪ በሰልፉ ላይ የተገኙት ሕወሓትን ለማውገዝ ለኢትዮጵያ መንግስት ሰራዊት ድጋፋቸውን ለመስጠት መሆኑን ለአሜሪካ ድምጽ ገልጸዋል። አሁን አካል ጉዳተኛ አካልን አይገድበኝ ሰባት እንደ ሀያ ሰባት ዓመት ቀጥቅጦ እንደገዛ እንደበተነን ዛሬም እንደዛ አይነት ድርጊት ሊበትን የተዘጋጀው ባንዳ እድል አንስተው፣ ወይዘሮ የሺ አስፋው ህወሀት በአማራና በአፋር ክልል ያደረገውን ኢሰብአዊ ድርጊት ለማውገዝና እኔም ለሀገሬ አለው ለማለት ነው የመጣሁት ሲሉ ገልጸዋል። በእኛ በደሴ በኮምቦልቻ በተደረገው ድርጊት እኛ ጋርም እንዳይመጣ አለን፣ የደሴ ልጆች አለን ጓዶች አለን ኢትዮጵያውያኖች ለማለት ነው የመጣሁት ወገኖቼን ማለት ነው። በትግራይ ክልል የተጀመረውና አንድ ዓመት ያስቆጠረው ጦርነት አሁን ወደ ሌሎች ክልሎች ተስፋፍቶ ጦርነቱ በአፋርና በአማራ ክልል ሆኗል። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሀት በጦርነቱ ድል እየቀናው መሆኑን በመግለጽ ከዚህ በኋላ እንደማይደራደርና በኃይል ጦርነቱን እንደሚያሸንፍ በቃል አቀባዩ አማካይነት አስታውቋል። ሌላው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራው ራሱን ደግሞ የኦሮሞ ነፃነት ጦር እያለ የሚጠራው አካል ከህዋት ጋር ጥምረት በመፍጠር የኢትዮጵያ መንግስት ለመጣል እየሰሩ መሆናቸውን ከኢትዮጵያ ውጭ በሆኑ ቃል አቀባያቸው አማካኝነት ሲገልጹ ቆይተዋል። እነዚህ መግለጫዎችን በማጣመር ዘገባ የሰሩ ዓለም አቀፍ መገናኛ ብዙሃን ህወሓትና ሸኔ ወደ አዲስ አበባ እየገሰገሱ መሆናቸውን የሚገልጹ ዘገባዎችን ከቀናት በፊት አስደምጠዋል፣ አስነብበዋል። ዛሬ ጥቅምት 28 2014 ዓ.ም በአዲስ አበባ ከተማ ቁጥራቸው እጅግ በበዛ ነዋሪዎች በተካሄደው ሰልፍ ላይ የተንጸባረቁ ሀሳቦች እነዚህን የሰሞኑን ሁኔታዎች የሚቃወሙ ሀሳቦች የተንጸባረቁባቸው ናቸው። በሰልፉ ላይ ያገኘናቸው ሌላዋ የከተማ ነዋሪ ወይዘሪት አይሻ መሀመድ በኢትዮጵያ ጉዳይ አግባብ ያልሆነ የዩናይትድ ስቴትስ ጣልቃ ገብነት አለ ብላ ታምናለች። ጁንታ ወይል የሁሉ ሕዝብ እየጨፈጨፈ ሲመጣ የአሜሪካ መንግስት ዝም ሲል ቆይቶ ልክ እሱ መተፋፈኛ ሲያጣ የተኩስ አቁም ስምምነት ምናምን ለእነሱ እንደገና ይተባበር እስከዛሬ የት ነበረ የአሜሪካ መንግስት? ይሄ ሁሉ ህዝብ ሲያልቅ፣ ይሄ ሁሉ ንብረት ሲያልቅ፣ ህጻናቶች የሶስት ወር ህጻን ልጅ ሁሉ ሲገደል ጸጥ ብሎ አሁን እሱ አጣብቅኝ ውስጥ ሲገባ የተኩስ አቁም ስምምነት የሚለው ለምንድን ነው? ሰብአዊነት አይሰማውም ወይ? በሌላ በኩል ዩናይትድ ስቴትስ ህወሀት ደሴን እና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት ከትናንት በስቲያ ገልጻለች የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትናንት በስቲያ በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሀት እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነቱ እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። በሌላ በኩል ደግሞ ህወሀት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፈደራል መንግስቱ ጋር ምንም አይነት ድርድር ሊያካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት ዓርብ ዕለት ለአሜሪካ ውጭ ጉዳይ ሚኒስቴር እና ለውጭ መገናኛ ብዙሀን ባለሙያዎች በሰጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ እና የኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት ቃል አቀባይ ቢሌኔ ስዩም ወቅታዊ ጉዳዮችን በማስመልከት አርብለት ለአሜሪካ ውጭ ጉዳይ ሚኒስቴር እና ለአለም አቀፍ መገናኛ ብዙሃን ባለሙያዎች በኢንተርኔት ላይ በተደረገው ውይይት በሰጡት መግለጫ ህወሀት በአዲስ አበባ እና በሌሎች ከተሞች ጥቃት ለማድረስ እያሴሬ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው ገልጸዋል። የዛሬ ሰልፍ የኢትዮጵያ መንግስትና መከላከያ ሰራዊቱን የሚደግፍ እንዲሁም ተገቢና እውነትነት የሌለው መረጃ አሰራጅቷል ያላቸውን የዓለም አቀፍ መገናኛ ብዙሀንን የሚኮንን የተቃውሞ ድምጾች ተሰምተውበታል። በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ ሰሞኑን ከተሰሙት ዘገባዎች አንዱን ጠቅሰው እውነታው ከዚህ ተቃራኒ ነው ብለዋል። ዛሬ ደግሞ ህዝባችንን ለማሸበር፣ በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው፣ በሚጠብቋት ልጆቿ ነው። አዲስ አበባ የተከበበችው በድንቅ በጀግና ልጆቿ ነው። የተመኙት አይሳካም። የአድዋ ልጆች መሆናችንን ረስተው በአግዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው። አግዋ ግን እርዳታ ነው። እርዳታና ብድር ነፃነታችን የሚገፈን ከሆነ ነፃነታችንን የሚያስገብረን ከሆነ ነፃነታችንን አንገብርም። ደህንነታችንን ይዘን እንሰራለን። ከንቲባዋ አያይዘውም ኢትዮጵያውያን የባዕድ ወረራን ጭምር ያንበረከቅን የአድዋ ልጆች መሆናችንን የምናስመሰክርበት ጊዜ አሁን ነው ያሉት ሲሆን የሀገራችን ነፃነት ክብር፣ አንድነትና አብሮነት ለማስከበር የእኛ ትውልድ ቆራጥ ነው ሲሉ ተደምጠዋል። ዛሬ በፍቅር ከሆነ ክብራችን፣ ሉዓላዊነታችን ተጠብቆ ከሆነ ትሑት ነን እናከብራቸዋለን። በነፃነታችን ከበጡብን ግን በነፃነታችን ከበጡብን ግን በአንዲቷ ሀገራችን ኢትዮጵያ ከበጡብን ግን የምንሰስተው ህይወት የለም፣ የምንሰስተው ንብረት የለም፣ የምንሰስተው ጊዜ የለም፣ የምንሰስተው ጉልበት የለም። አንድ ነን ለኢትዮጵያዊነታችን፣ ለሀገራችን ግዛት አንድነት፣ ለክብራችን፣ ለነጻነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን። እነዚህ ሰልፎች እየተካሄዱ ያሉት ከትናንት በስቲያ በኢትዮጵያ ጉዳይ የተነጋገረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ጨምሮ ዓለም አቀፍ ማህበረሰብ ተቋማት ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ በማቅረብ ላይ በሚገኙበት ወቅት ነው። በሌላ በኩል ደግሞ በዚሁ ሰልፍ የሙዚቃ ስራውን ለማቅረብ የተገኘው ዲሽታጊና በሚባለው የሙዚቃ ስራው የሚታወቀው ታሪኩ ጋንግስኬ ጦርነቱን ሰላሙን ለማቆም ባህላዊ የሰላም ሀሳብን ሲያቀርብ በመድረኩ ላይ ተሰምተዋል። በቤተክርስቲያን ባል በሚያስተምሩ በቄሶች ካልተማረን፣ በሃይማኖት አባቶች በፓስተሮች የሚያስተምሩንም ካልተማረ፣ በሙስሊሞች የሚያስተምሩንም ካልተማረ፣ ዘፈኑ አስተምረን ምን አለ ብዬ ነው የምዘምረው ሁሌ ጥቁር መልበስ አምረበነም፣ ሁሌ ጥቁር መልበስ አምረበነም። ይወጣል ጥቁር መልበስ ይወጣል፣ ጆሯችን ደማ ይወጣል። ማን መጥተንም እናገረን ማና የሄደ አለው? ለምንድነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቁሙ፣ አይዱ ሽማግሌዎች ይሄዱ። Sizde yanlış sana sari matuzu anata sipar ya ዳሙ ትኩስ ነው። ድምፃዊ ይህን ሀሳብ ሲያሰማ ከሰልፈኞቹ የፉጨት ድምፅ የተሰማ ሲሆን የድጋፍ ይሁን የተቃውሞ የታወቀ ነገር የለም። ቆየት ብሎም በማህበራዊ ሚዲያው ላይ አከራካሪ ሀሳብ ሆኖ ቆይተዋል። በዚህ ዙሪያ የጠየቅናቸው አንድ አስተያየት ሰጪ እንዲህ ያሉ የኢትዮጵያ ባህል የተከተሉ የእርቅ ጥረቶች ከጦርነቱ በፊት የተደረጉ እንደነበሩ ገልጸው በህወሓት እንበተኝነት ምክንያት ተቀባይነት እንዳላገኙ አስታውሰዋል። ስለዚህ ሰዎች ከኢትዮጵያ መንግስት ጎን የቆሙት የሽምግልና ጥረቶች በመክሸፋቸው ነው ብለዋል። በተመሳሳይ በምስራቅ ኢትዮጵያም በሶማሌ ክልል ጅጅጋ ከተማና በሀረሪ ክልል ሀረር ከተማ ተመሳሳይ አላማ ያለው የድጋፍ ሰልፍ መካሄዱን በድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል አድርሰናል። የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የክልሉ ነዋሪዎች ለሀገር መከላከያ ሠራዊት እና ለክልሉ የጸጥታ ኃይሎች ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ነዋሪዎቹ አካባቢያቸውን በንቃት እንዲጠብቁ፣ ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰሩም ጠይቀዋል። ሀገራችንና ሕዝቦቿን በታማኝነት በቅንነትና በጀግንነት ነውና። ዛሬ በደቡብ ክልል አንዳንድ ከተሞች በኦሮሚያ ክልል የተለያዩ ከተሞችና ዞኖችን ጨምሮ በቤኒሻንጉል ጉሙዝ ተመሳሳይ ሰልፎች ተካሂደዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ዘጋቢያችን ፀሐይ ዳምጠው ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ከጥቂት ቀናት በፊት ኢትዮጵያን ጨምሮ በመላው ዓለም የአእምሮ ጤና ተከብሯል። ዓላማው የአእምሮ ጤናን የሚመለከትን ንቃትን በማህበረሰቡ ዘንድ መፍጠር ነው። ዛሬ ከአእምሮ ጤና ጋር በተያያዘ በተደጋጋሚ ለሚነሱ ጥያቄዎች መልስ የሚሰጡን እንግዳ ይዘን መተናል። እንግዳችንን ሀብታሙ ስዩም ነው ያነጋገራቸው። ስሜ ዶክተር አዜ ዋሳምናው ይባላል። አሁን ምሰራው በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአይምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ ዓመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማ ባለው ሪፈራል ሆስፒታል ለሶስት ዓመት ያክል ሰርቻለሁ። ስለጋበዛችሁኝ በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው? እንዳልከው እንግዲህ የአእምሮ ጤናና የአእምሮ ሕመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ሕመም አይነቶች አሉ። በዋናነት አንድ ሰው አእምሮ ሕመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ለው አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይስ ግለሰቧን ረብሾታል የሚለውን እናያለን። ስለዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው። እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ፣ እየሰሟቸው ትክክለኛ ያልሆኑ እና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን። አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለ ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስለሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አይምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት ማይችሉ፣ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ የያያል ሰው ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል፣ ማዳን የሚቻልበት ሁኔታ ስላለ ሰዎች የአይምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎች ይመስሉኛል። ጥቂት የማይባሉ ወጣቶች ድብርት፣ የጥበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ? ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ የአእምሮ ጤና ችግር ተያይዞ ሊነሳ ይችላል ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ሕመም ወይም ድባት የምንለው ሌሎች የአእምሮ ሕመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነውና በለጠ፣ በግለሰብ ደረጃ እያንዳንዱን ማየት ሊያስፈልግ ይችላል ለምን መጣ ምንድነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህም ከወንጀል ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈነው የአእምሮ ጤና ችግር ነው ማለት ይከብዳል። ስለ ከባቢያዊ ጉዳዮች ትንሽ እንነጋገር ምናልባት በሰዎች የአእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመወያየት ያመቸን ዘንድ ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያን በመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ ለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብሎ የሚመከሩ ጉዳዮች አሉ። ትክክልና እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። አንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊ ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥና፣ እንዳልከው በአካባቢያችን የሚገኙ ማንኛውም አእምሮአችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ እና እንደ ጠቀስከው የኮቪድ አስራ ዘጠኝ እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት፣ አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል። የአካላዊ ጤና ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ ይሆናል ተጽዕኖ ስለሚያሳድሩ ማለት ነው። እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ። ምክንያቱም ሁል ጊዜ በተለያዩ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁል ጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል። ሙሉ ቀን እዛ ውስጥ ሆነን ስራችንን፣ ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ ስለዚህ ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በእርስ ደግሞ የምንወያዩበት ሴፍ ነው የምንለው ኤንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል። በድጋሚ እጅግ በጣም አመሰግናለሁ ዶክተር አዜብ አሳምነው የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ መልካም ምሽት ይሁን ለት እኔም አመሰግናለሁ መልካም ምሽት እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለሁት ጽዮን ግርማኔ። አሁን ወደ ተከታዩና ለምሽቱ ሰፋ ያለውን ጊዜ ወደሚወስደው ርዕሰ ጉዳይ እንወሰዳችሁ። ርዕሱ ከወቅታዊ የኢትዮጵያ ጉዳዮች ወጣ ያለ ነገር ግን መጪውን ጊዜ ጭምር የሚመረምር እና የሳይንሱን ማህበረሰብ የሚያነጋግር ነው። ኮቪድ-19 ፈጥኖ አይጠፋም። ገና ለአመታት አብሮን ይቆይ ይሆናል። ከሆነስ አማራጮቹ ምንድናቸው? ለሚለው ጥያቄ የመስኩን አዋቂዎች ምላሽ የያዘ ዝግጅት ነው። ለዚህም ሶስት የተለያዩ የህክምና ዘርፍ ባለሙያዎችን ጋብዘናል። ፕሮፌሰር ጥላሁን አደራ እዚህ ዩናይትድ ስቴትስ በሚገኘው የቨርጂኒያው ኮመን ዌልዝ ዩኒቨርሲቲ የኢፒዴሞሎጂ ትምህርት ክፍል ሊቀመንበር ናቸው። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ህክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው በሃዋርድ ዩኒቨርሲቲ የክሊኒካልና የፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። በቀደመው አጠር ያለ የዝግጅታችን መንደርደሪያ ሀሳብ ሰንዝረው ነበር። ውይይቱ የተቋጨው እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታዩን ይዞ ቀርቧል። የዚህ ቫይረስ እድሜ አጭር አለመሆኑን ከሞላ ጎደል የምትስማሙበት ይመስላል። ሊቀይሩ የሚችሉ ሁኔታዎች ያሉትን ያህል የተለያዩ ጥናቶችም እንደሚያሳዩት አብሮን የመቆየቱ አዝማሚያ ትክክል ነው ወደሚለው ከሄድን፣ ፕሮፌሰር ጥላሁን ቅድም ለፕሮፌሰር ብስራት ያነሳው ጥያቄ አለ ሊቆጣጠሩት የሚችል ህመም የመሆን እድሉ ምን ያህል ነው? ከዚህ ቀደም ብዙ በቫይረስ የተነሱ በሽታዎች የሰው ልጅ ተቆጣጥሯቸው፣ ሲነሱ ሲቀሰቀሱ ቶሎ ብዙ ህዝብ ሳያጠፉ ይከስማሉ። ተመልሰውም የሚመጡ አሉ። ስር የሰደደ የሚባለው ደረጃ ቢደርስ እንኳን የከፋ አደጋ የማያስከትል የመሆን እድሉ አሁን ካሉት አዝማሚያዎች አንጻር ምን ይታዩታል? ፕሮፌሰር ብስራት ወደ መጨረሻው ከነካኳቸውም ጋር ያዛምዱ። ልክ ነው፣ በዚህ እንስማማለና እኔም እንደማየው ወደፊት ከዚህ ቫይረስ ጋር ተዋውቀን ተከባብረን እንኖራለን የሚል እምነት ነው ያለኝ። አንዳንዱን ነገር ወደፊት ሊሆን ያለውን ነገር አስቸጋሪ የሚያደርጋቸው አንድ ሶስት ነገሮች አሉ። አንደኛው ይሄ ቫይረስ አይነቱን እየቀየረ በሄደ ቁጥር በቶሎ የመራባት ኃይል እያመጣ እንደሄደ እናያለን። ቅድም እንዳልኩት፣ ሁለተኛው አስቸጋሪ የሚያደርገው ቫይረሱ የእኛን የውስጥ የኢሚል ሲስተማችንን የማታለ ራሱን ቀይሮ ሾልኮ የመግባት የዛን አይነት አዝማሚያ ያሳያል በተለይ አሁን ይሄ ደልታው ቫሪያን እና ይሄ ሁለተኛው ዶጅ በማድረግ በማሳሳት ሾልኮ በመግባት የሚለው አይነት ደግነቱ ግን እኛ አንድ አይነት ብቻ አይደለም ኢሚን ሲስተማችን ውስጥ ያለን የአንቲቦዲ የሚባለው ብቻ አይደለም ብዙ ሰው የሚያውቀው ሌሎችም አሉ እንደ ቲሴል የሚባሉ ቢ ሴልስ ደግሞ የሚባሉ ስለዚህ አንዱ ቢስተው ሌላው እንዳይስተው የሆነ ሰውነታችንም እየተዘጋጀ ያንን አነጣጥረው የሚጠብቋትን ያችን ፕሮቲን ስፓይክ የምትባለዋን ፕሮቲን ራሱንም እንኳ ቢቀያየር እና ስቴዲላይዝ ቢያደርግ የእኛ ኢሚዩን ሲስተም እነዚህን በተለያዩ መንገዶች ይይዛቸዋል ስለዚህ ይሄ ሁለተኛው መንገዱ ነው ራስን የእኛን ኢሚዩን ሲስተም በማታለል የመግባት ያ ነው አንዱ። ሁለተኛው ከባድ የሚያደርገው አንደኛ ኢንፌክሽንስ ነሱ ሀይለኛ መሆኑ፣ ሁለተኛ መደበቁ እና ሾልኮ መግባቱ፣ ሶስተኛው ደግሞ በሳይንሱ ቪሩለንስ ይባላል። ያ በሽታ ምን ያህል አስከፊና ከባድ ነው የሚለው የዛ የበሽታው አስከፊና ከባድነት እሱም ደግሞ ሶስተኛው ነው ወደፊት ያለውን ነገር ለመተንበያ አስቸንጋሪ የሚያደርገው ነገር ግን ቅድም እንዳልኩት እንደሚታየው ሁሉ ቫይረሶቹ እኛን ሆነ ብለው ለማጥቃት ፍላጎት የላቸው ነው የሚባለው። ያማከራቸው ሰው እንዳለም አላውቅም። ነገር ግን ባይሆንም የእነሱ ፍላጎት ራሳቸውን ማባዛት፣ በኤቮሉሽነሪ ፕሮሰስ ራሳቸውን ከአንዱ ወደ ሌላው እያደረጉ መቆየት ነው። እንዳውም አንዳንድ ሰዎች በጣም ታመው ከተኙ እነዚህ ቫይረሶች አይወዱትም ይባል። ለምን? ያ ሰው ታሞ ከተኛ ከሰው ተለየ ማለት ነው ከሰው ከተለየ በሽታው ለመራባት ችግር ይሆነዋል። ስለዚህ እራሱ ቫይረሱ እንዳውም አንዳንድ አሁን በአዲስ የሆነ ወጣጥናት የሚያመለክተው በጣም ማያጠቃና የማይገል ሆኖ ላላ ያለ በሽታ እንዲሆን ለምን? ላላ ካለ ሰው ጉንፋን ነው እያለ በሽታውን እያባዛውና ወደ ሌላው እያዛመተው ሊሄድ ስለሚችል ማለት ነው። ስለዚህ እነዚህን ነገሮች በማየት በሽታውን አስቸጋሪ ሊያደርገው ይችላል። ሆኖም አሁን ባልናቸው ቀደም ፕሮፌሰር ብስራትም እንደተናገረው ከነበሩትን ስንመለከት ይሄ ከዚህ ከቫይረስ ጋራ ተለማምደን የምንኖርበት ጊዜ እየመጣ ነው። አንድ ነገር አለ እዚህ ላይ በተለይ አንዳንድ የእኛ ሀገር ሰዎች ስለዚህ ጉዳይ ሲያጫውቱኝና ስንነጋገር ምናልባት የሚረዳው ነገር አሁን አንዳንድ ሰዎች ምን ይላሉ፣ እኔ ይሄንን አዲስ የሆነ ማረሌ ምልትሴ የምትሉትን ነገር አልፈልግም። እኔ አሁን ቁጭ ብዬ ቤቴ ይሄ በሽታ አንዴ ሲያል ከዛ በኋላ ተመልሼ በቃ ኑሮን ይጀምራለሁ የሚሉ ሰዎች ገጥመውኛል። እሱ የሚያዋጣ አይደለም እያልን ነው። ለምን አሁን ባልነው አይነት ይሄ በሽታ ለረዥም ጊዜ ከእኛ ጋራ የሚኖር ከሆነ እስከ መቼ ተደብቃችሁ ትችላላችሁ? የሚያዋጣ መንገድ አይደለም። አዝማሚያው እንደዛ ነው። ቶሎ የሚጠፋ አይደለም። ታዲያ ይሄ ኸርድ ኢሚዩኒቲ የሚባለው ሰባ ፐርሰንት ሰማንያ ፐርሰንቱ ሰው ሲለከፍ በዚህ በሽታ ከመዲያ ደህና ይሆን የለም ወይ ሌሎቻችንን ሁሉ ሊተላለፍ ያቆማል ማለት አደለም ወይ ይላሉ። እሱ ላይሆን ሆን ይችላል። ለምን እዛ ህርድ ኢሚውኒቲ ላይ ቢደረስም እንኳን ራሱን ከቀየረ እንደገና ይሄ ብሬክ ትሩ የሚባለው ኢንፌክሽን በመምጣት አይነቱን በመቀየር ቅድም እንደዛ አይነት ነገር ስላለ እኛ ልንማረው የሚገባ ነገር አንደኛ ይሄ በሽታ ከኛ ጋር ለረዥም ጊዜ ሊኖር ይችላል። ልክ እንዳውም አስተያየቱ የኢንፍሉወንዛ ቫይረስ ከኛ ጋር አሁን እንዳለ በየአመቱ ደግሞ የተወሰነ ያህል ሰው እንደሚገድል እሱን ተቀብለን እየኖርን ያለ ነው። ምናልባት የኮሮና ቫይረስም እንደዛ ሊሆን ይችላል የሚል ነው። መልካም። በርከት ያሉ ጭብጦችን ዳሳችኋል። አሁንም የምንነጋገረው እንዲህ ያለ ውስብስብ ችግር ሊፈጠር ባልተገባበት አለም መፍትሄ ከሞላ ጎደል በተገኘበት ዓለም በሰዎች ጠባይ ማለት ይቻላል ክትባቱን መውሰድ ባልቻሉ ብዙዎች መከተብ ባለመቻላቸው የመጣ ውስብስብ ሁኔታ ነው የምናየው። በትዩ የሚታዩ ማጠናከሪያ ክትባት የሚፈልጉ የህመም ሁኔታዎች ከግምት ሊገቡ ይችላሉ። እስኪ ይህንን እንደ ኢትዮጵያ ባለ ብዙዎች ባልተከተቡበት ነገር ግን የተለመደ ኑሮ በቀጠለበት ሰዎች አሁንም በብዛት እየሞቱ ነው። ቀደም ብሎ የተነሳው ዴልታ የተሰኘው የቫይረስ ዝርያ ኢትዮጵያ ውስጥ መኖሩን የጤና ጥበቃ ሚኒስቴር አረጋግጧል። ሰዎች የሚሞቱበት ሁኔታ በጣም የፈጠነ መሆኑን፣ ብዙዎችን እየጎዳ መሆኑም ይገለጻል። ነገር ግን የኑሮም አቅም ሁኔታም ባለበት ሰዎች በቸልተኝነት የሚያዩትም ነገር ቀጥሎ በአደባባይ እናያለን። እንደ ትላንቱ ሁሉ ዛሬም እያከራከረ ነው። ብዙዎች ይሰበሰባሉ፣ የጥንቃቄ እርምጃዎች የሉም። ምን ማዛመድ እንችላለን እንዲህ ከባድ ነው በምንለው ሁኔታ ውስጥ? አዎ እንግዲህ የኛ ሀገርም ሌላውን የሚያድጉ ሀገሮችንም ስና ያው በጣም ትልቁ ችግር ይሄ ወረርሽ መታየት ያለበት ዓለም አንድ መሆኗን ነው። ስለዚህ የክትባት እድል ያላቸው ሀገሮች በፍጥነት ያልደረሰው የዓለም ክፍል ማዳረስ አለባቸው። ያን ማድረግ ያለባቸው ለሕዝብ በማዘን ብቻ አይደለም ለራሳቸው። ምክንያቱም ሌላ ቦታ የቫይረስ መራባት በሚኖርበት ጊዜ ያው ሌላ ዝርያ ይፈጠራል ወደ ነርሱ ሀገር የሚመጣል። ስለዚህ ሳይክል እየቀጠለ ይሄዳል ማለት ነው። ለእኛ ሀገር የሚያሳዝን ሁኔታ ወይም የተባለው ክትባት መጠን በጣም አነስተኛ ነው። እንግዲህ የሰውም ደግሞ ጥንቃቄን የመከተል አስማሚያው በጣም በጣም ትክክል ባልሆነ ሁኔታ ነው ማህበራዊ ኑሮ እየቀጠለ ያለው። ብዙ ዕድሜያቸው ትልቅ የሆኑ ብዙ ሰዎች እየሞቱ ነው። ባለፈው ጊዜ እንዳልኩት ሁሉም ሰው በኮቪድ የሞተ አንድ ሰው ያውቃል። ወረርሽኙ ትልቁ መጠን የሚታየው ኢትስ ክሎስ ቱ ሆም እንደሚባለው በየቤቱ በገባበት ጊዜ ነው። ሁ ደስ አድርገዋል። ስለዚህ አትሊስት ሀይ ሪስት የሆኑትን ሰዎችን አሁንም ማግለን ትልቅ ሰዎችን፣ ሌላውን ደግሞ የሚደረጉ አክቲቪቲዎችን ግዴታ ከሆኑ ውጭ ማድረግ፣ አሁንም የማስ ኮምፕላይንስ አንድ ፐርሰንት ማድረግ ብቻልም በለው ቅጣትን መጨመር ብሪኮት መጀመሪያ አድርገው እንደነበረው። ሌላው ደግሞ በመንግስት ደረጃ እና በባለሙያዎች ደረጃ ለአለም አፒል ማድረግ ክትባት እንዲህ ዶኔት እንዲደረግልን ሳይሆን የሚፈልገው ዛ እንዲሰራ ነው። በዚህ ሰዓት በዚህ አይነት ጥሪ ነው መደረግ አለበት። ምክንያቱም አሁን የሁምን ዋይት ሹ ነው። ዝም ብሎ ለጤና ስልት ማድረግ ብቻ አይደለም። ምክንያቱም ኢኮኖሚን የሚያደገዋል እየቀጠለ ነው ሄዱ እና በዛ ደረጃ እኔ ጩኸቱ በቂ ነው ብዬ አላስብም። በጣም ከፍተኛ ድምፅ መሰማት አለበት። አፒል ኮንሸንስ ሶሳይቲ መልካም። ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። አሁን የክትባቱን ጓዳ እያንኳኳን ነው። በዚህ በዩናይት ስቴትስ ከቅርብ ሳምንታት እና ወራት ወዲህ የማጠናከሪያ ክትባቶች ጉዳይ ጎልቶ እየተሰማ ነው። ሁለቱን ክትባቶች አሟልተው ከወሰዱ እንደየክትባቶቹ ክትባቶቹ አይነት ከተጠበቁ ጊዜያት በኋላ ሰዎች የተጨማሪው ክትባት ያስፈልጋቸዋል የተባሉት የግድ የሆነባቸው ተለይተዋል። ቀደም ሲል ደግሞ ለጠቅላላ ሕዝብ የመስጠት አዝማሚያ ውዝግብ ነበረ። ሌላው ዓለም ቅድም ዶክተር አሰፋ የሚያነሱት የተቀረው ዓለም አንዴም ሳያገኝ የቱንስ ያህል ፋይዳ አለው የሚለው ጥያቄ የሞራልም ጥያቄ ጭምር ጎልቶ እየመጣ ነው። አሁን ግን እንደተነጋገራችሁበት ይሄ ቫይረስ አብሮን የሚቆይ ከሆነ ምን ያህል እድል ይኖረው ይሆን? አሁን እንደምናውቃቸው በዚህ በዩናይት ስቴትስ ሆነ ሌሎች አካባቢዎች የሚታወቁት እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየአመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል ይመስሎታል? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ? ጥሩ ጥያቄ ነው። በእርግጥ እነዚህ ሲዝናል የምንላቸው በተለይ ክረምትን፣ ቅዝቃዜን እና ዝናብን ተከትለው የሚመጡ ቫይረሶች እንደ ፍሉና ኮመን ኮልድ ጉንፋን የመሳሰሉት ለነሱ ያለን ኢሚኒቲ ወዲያው ነው ፔድ የሚያደርገው። አንደኛ ሁለተኛ፣ በየአመቱ የሚመጡት የሉ ቫይረሶች የተለያዩ ናቸው። ስለዚህ አንዱ አመት ለአንዱ አይጠቅምም። በዛ ምክንያት በዚህ ላይ ደግሞ ኢሚኒታችን ስትሮንግ ስላልሆነ ከተወጋን በኋላ ለነሱ ቫይረሶች በየአመቱ እየተወጋን ያለ ነው ብ ወደፊትም የሚቀጥል ነገር ነው። አንዳንዶቹ እንደውም ከዚህ ከኢንፍሉዌንዛ እና ከጉንፋን ቫክሲን ጋራ የኮቪዱንም አንድ ላይ ሰርተን አሁን አንዳንድ ቫክሲኖች ለህፃናት የሚሰጥ ሶስቱ ቫክሲን አንድ ላይ እንደሚወጋው ማለት ነው። ለፒፒዲ አይነት የመሳሰሉት ሁለቱን አንድ ላይ ቀላቅለን በየአመቱ መውጋት ብንችል ብለው ይላሉ። ግን ትንሽ የኮቪድ ከነዛ የሚለየው ምንድን ነው? ኢሚኒታችን አትሊስት እስካሁን እንዳየነው ጤነኛ የሆነ ሰው እስከ ስምንት ወር ድረስ ኢሚኒታችን፣ የመከላከያ ችሎታችን ሰውነታችን ውስጥ እንዳለ ነው የቆየው። እንደውም ከዛ በላይም የመቆየት ነገር አለው። ከዘጠና ፐርሰንት በላይ ሰዎች ተከትባቱ በኋላ ከስምንት ወር እስከ ስምንት ወር በላይ ድረስ የመከላከያ ኃይላቸው ውስጥ እንዳለ ይቆጠራል። እንደውም ወጣቶች ከሆኑና ሄልፕ ከሆኑ እንደውም ከተወሰኑ አመታት ሁሉ የመቆየት ቻንሱ እንዳለ ነው ብዙ አሁን ጥናቶች እያሳዩ ያለው። ስለዚህ የሚመስለኝ ምንድን ነው ሌሎች መድኃኒቶች ጥያቄዎች ከተነሱ የምንነጋገርባቸው መድኃኒቶችም እየመጡ ነው። ሰው ሲይዘው በወዲያው መድኃኒት ፈተን ማዳን የምንችልባቸው ኦፖርቹኒቲዎች ከመጡ በየአመቱ መወጋት የማይኖርበት ጊዜ ሊኖር ይችላል። እንግዲህ ይህ ሁሉ ዲፔንድ የሚያደርገው አሁን እንደተነገረው ነው፣ ቫይረሶቹ ምን ያህል ራሳቸውን ይቀይራሉ ነው። እስከዛሬ የምንዋጋቸው ባክቴሪያዎች አሉ። ለምሳሌ ፔንስሊን ሲጀመር ከንድሬድ ፐርሰንት ኤፌክቲቭ የነበረ ፔንስሊን ዛሬ ሀያ ፐርሰንትም አይሞላ። ያኔ የገላቸው የነበሩትን ባክቴሪያዎች ዛሬ ፕሮባብሊ ሀያ በመቶ ነው። ስለዚህ ለተወሰኑ ባክቴሪያዎች ድሮ መቶ በመቶ የሚያደረጓቸው ዛሬ አንጠቀምባቸውም። ከዛ በኋላ ብዙ የተለያዩ አዳድ ሊፈደር እየመጡ ስቲል እንትኑ በቫይረሶች ብቻ ሳይሆን በባክቴሪያዎችም በሙሉ በጀርሞቹ በኩል የምናየው ነው እና ሆ ተስፋ አለ። ተስፋው ምንድን ነው? አሁን እንደተነገረው ዶክተር እስፋም እንዳለው በማደግ ላይ ያሉ ሀገሮች ራሳቸውን አስችለው። ቫይረሱ ከቅርብ ጓደኛ ጋር ሳውራ ነበር። ሆስፒታሎቹ በሙሉ እንደገና እየሞሉ ነው አለ የግል ሆስፒታሎቹም የኮቪድም እና ይሄ ደልታው ይሁን ሌላ ቫይረስ ይምጣ ብዙም የምናውቀው ነገር የለም ግን እንደገና የተስፋፋ መሆኑን ነው የሚያሳየው። ሁለት ተስፋ ነው ያለው። አንዱ ተስፋ አሁን የሚያድጉ ሀገሮች የራሳቸው ክትባት በፍጠር ድል ያገኙ ወይም ሀብታሞቹ ሀገሮች በሚለግሱት እርዳታ ቶሎ ቶሎ ህዝባቸውን አስወግደው ወይም በሄርድ ኢሚኒቲ ሰዎች ናቹራል ኢሚኒቲ እየፈጠሩ ካልሆነ ደግሞ አሁን የሚመጡ አዳዲስ መድኃኒቶች ይህን የሚከላከሉ ወይም በሽታውን ማቆም የሚችሉ ወይም ደግሞ አርቲፊሻል የሆነ አንቲቦዲ በመስጠት ሰውነታችን በሽታው ሲዘን መከላከል እንደሚችል በእነዚህ በእነዚህ ምክንያት እና ከሌሎቹ ቫይረሶች አሁን እስካየናቸው ናቸው ከክሉና ከኮመን ኮልድ የበለጠ ሎንግ ተርም የሆነ ኢሚኒቲ መኖሩ እነዚህ እነዚህ ሶስቱ ነገሮች ትንሽ ለየት የሚያደርገው ይመስለኛል። ኮቪድ ላይ ሞር ሆፕ ለማግኘት እንዳሰብነው ረጅም ጊዜ ላይፈጅ ይችላል የሚል ነው ኔ አስተሳሰብ ያለ መልካም። ፕሮፌሰር ጥላሁን ወደ እርስዎ ነው የምንመጣው። ፕሮፌሰር ብስራት ካነሷቸው ጭብጦች የሚለጥቅ ሀሳብ ላንሳ። ይበልጡንም በኢትዮጵያ ላሉ አድማጮቻችን የክትባትና የምርመራ እድሎችን እንደ ልብ የሌላቸውን እናንሳ። ራስን መጠበቂያ ከሚባሉት ከነኛ የጥንቃቄ እርምጃዎች ባሻገር መላው ምንድን ነው ህዝብ በሙሉ ሁሉም ራሱን በማይጠብቅበት ዓለም ምን ላደርግ ይችላለሁ የሚል ተስፋ የቆረጠ መልስ የሚሰጡ ብዙዎች ናቸው። አንዳንዴ ከዚህም ተሄዶ ጥንቃቄውን ሁሉን ነገር አውቀው እዛ የሚተውበትን ጊዜ ብዙዎች ያጋሩናል። እንደዛ ባለው ሁኔታ ቅድም ዶክተር አሰፋ ያነሱት የክትባት እድል የሚጠየቀውን ያህል፣ ዛሬ ደግሞ ሌላ ተስፋ የፈነጠቀ የምርመራ እድልን በቤት ውስጥ ሳይቀር ወዲያውኑ የማወቅ እድል የሚሰጡ የመመርመሪያ መሳሪያዎች ወይም መመርመሪያዎች እንደ ልብ የሚገኙበት ሁኔታ በዚህ በዩናይት ስቴትስና በተቀረው ዓለም እየተነገረ ነውና በኢትዮጵያ ውስጥ አሁን የምናወራው ትልቅ ቁጥር በቂ ምርመራ ባልተደረገበት እንደመሆኑ ምን ተስፋ ይታዩታል? ለበሽታው መጋለጥም ማወቅ በራሱ መልስም ባይሆንም አንድ እርምጃ አቅጣጫ ይጠቅማል የሚለው ተስፋ አለና ፕሮፌሰር ጥላሁን እሺ፣ አመሰግናለሁ። አንደኛው እና ዋናው ቅድም የተባለውን አንድ ዘንጋ፣ እነዚህ አንደኛ ዓለም የሚባሉት ሀገሮች ወይም ደግሞ የሰለጠኑ የሚባሉት ሀገሮች ለሌላው ለአፍሪካ ወይም ደግሞ ታዳጊ ለሆኑ ሀገሮች ማሰብ ያለባቸው ከሞራል ጉዳይ ብቻ ሳይሆን ወይም ደግሞ ለሀዘኔታ ብቻ ሳይሆን ለራሳቸውም ጭምር ሲሉ ነው። ለምን ይሄ በሽታ እንደ ወደፊት የምናየው እንደ ተዳፈነሳት እየተጎለመለመ የማይጠፋሳት ነው የሚሆነው ወደፊት የሚታየው ይሄ ከሆነና እዚህ አንደኛ ለሚባለው ጋር ሁሉ ሰው አብዛኛው ሰው ከተከተበና ና ደህና ከሆነ አፍሪቃ ውስጥ እና ሌሎች ታዳጊ ሀገሮች ያሉበት ቦታ ላይ ይሄ በሽታ ካልጠፋ እየበዛ ሚሄድ ከሆነ ለዚህ ለቫይረስ አንዱ የታወቀበት መንገድ ራሱን መቀየር ነው። ራሱን ቀይሮ ሲመጣ ለምሳሌ አፍሪካ ውስጥ እዚህ በሽታው በቀላሉ ሊገባ ስለሚችል በኢቦላ አይተነዋል እንዴት ቶሎ ሊተላለፉ እንደሚችሉ ከአንድ ሀገር ወደ ሌላ ሀገር እና በእነዚህም ደግሞ በኮሮና ቫይረስ ውስጥ ሳውዝ ቻይና የጀመረው በአጭር ጊዜ ውስጥ በዓለም ዙሪያ እንደተላለፈ እናያለን። ስለዚህ አፍሪቃ ውስጥ እንዲህ አይነት ችግር ቢኖር ይሄ በሽታ እዚህም እንደገና መጥቶ ኒው ቫሪያንት ሆኖ መልኩን ቀይሮ እዚህ የነበረውን ቫክሲን ሁሉ ፑሽ ሊያደርገው የሚችል ቫሪያንት ሊመጣም ይችላል የሚል ስጋት ስላለ አለም አንድ ነው። ስለዚህ እዚህ ችግር ካለ እዚም ችግር ካለ ሁለቱም ጋር ማየት አለብን የሚለው ለሀገራችን አሁን በኢትዮጵያ አሁን ባነሳኸው ላይ ሁለት ነገሮች አስፈላጊዎች ናቸው። አንደኛው የመመርመሪያ መሳሪያው ሰው በሽታው አለበት የለበት እሱ ተጀምሯል ኢትዮጵያ። ነገር ግን በስፋት መገኘት ያስፈልገዋል። ሌላው እናንዳውም በጣም በአስፈላጊ ደረጃ ቅድም ተነስቶም የነበረው የክትባቱን እየተንጠባጠበ አሁን እንዳለው ከየቦታው እየተቃረመ ሳይሆን ክትባቱን ራሳችን እኛ ኢትዮጵያ ውስጥ መስራት የምንችልበት ሁኔታ እንዲፈጠር ማመቻቸት እጅግ አስፈላጊ ነው። ሀገሪቱም በምትችለው አቋም ግዴታ ነው የሚል ነው ያለን ከመቶ አስር ሚሊዮን ሕዝብ በላይ ያለባት ሀገር ውስጥ አሁን ሁለት እና ሶስት እና አራት ፐርሰንት የተከተበ ሆኖ የዚህ በሽታ ማቆሚያ የት እንደሆነ ልናቀው አንችልም። ዋናው መቆጣጠር የሚቻልበት መንገድ አሁን ያለው የምናቀው ክትባቱ ነው። ያንን ክትባትም ደግሞ አሁን በቅርቡ የኢትዮጵያን ቫክሲን ኢንስቲትዩት የሚባል ድርጅት በጅምር ላይ ያለ ከጤና ጥበቃ ሚኒስትር ሰዎች ጋርም ደግሞ ሁለቴም ሶስቴ ስብሰባ ተደርጎ ይሄ ዓላማ በተለያዩ የውጭ ድርጅቶች ገንዘብ ድጋፍ ተገኝቶ ኢትዮጵያ ውስጥ ኢትዮጵያ ቫክሲን ኢንስቲትዩት እንዲሰራ ይሄንን ወደዛ ለማመቻቸት ጥረት እየተደረገ መሆኑን አውቃለሁ። እኔም በዛ ተሳትፍ ያለሁ። ስለዚህ ያ ጥረቱ በስፋት መደረግ ያስፈልገዋል እላለሁ እና እሱ ላይ ትኩረት መሰጠት ያስፈልገዋል እና በዚህ ነገር ላይ ይሄንን ነው ለማለት የምፈልገው። አመሰግናለሁ። መልካም። ዶክተር አሰፋ ወደ እርሶ ነው የምመጣው። ፕሮፌሰር ጥላሁን ጀምረውታል። በኢትዮጵያ የክትባት ኢንስቲትዩት ጭምር ተቋቁሞ ይህን አይነት ጥረቶች በስፋት መቀጠል እንዳለባቸው ተናግረዋል። ቅድም የሰብአዊ መብት ጥያቄ ጭምር ነው ያሉት። በእርግጥ በተጨባጭ ተግባራዊ እንዲሆን ቀደም ብሎ በተገለጹትም ሆነ ሌሎች ተግባራዊ አማራጮች የቱን ያህል ከዚህ መስፋት ይችላሉ? በውጭ ከሚመጣው እገዛ ባሻገር በሀገር ውስጥ ተጨባጭነት አለው ወይ? የተለያዩ መድኃኒት አምራች የግል ተቋማትም ብዙ ላይሆኑ ይችላሉ። ያን አይነት ፍቃድ የማግኘቱና ከአስፈላጊነቱ አንጻር ጊዜ የሚጠበቅበት አይደለም ላሉት ነገር ምን አይነት ሊሆኑ የሚችሉ ሀሳቦች አሉ? እንግዲህ የኮቪድ ቫክሲን ክትባት በቶሎ ሊሰምር የቻለው ከተለመደ ውጭ በተደረገ የቢዝነስ ፓርትነርሽፕ ነው። ፓብሊክ ፕራይቬት በጣም ሲሪየስ እና በጣም ትልቅ በሆነ ሁኔታ ለምሳሌ እኔ የምንሰራበት ኢንቨስቲጌሽን ቲም በፕራይቬት ነው፣ ግን ሀይል ኤፊሽንት ነው። ኢትዮጵያ ቫክሲን ኢንስቲትዩት መሞከሯ ጥሩ ነው። ጊዜ ሊወስድ ይችላል፣ ቢሮክራቲክ ከሆነ እነኚህ ካምፓኒ ግን ይሄን የሰሩ አስርም ከዛም በላይ ያሉ ካምፓኒዎች ኢትዮጵያ ውስጥ ወይም አፍሪካ ውስጥ ሄደው ሎከሊ መስራት ብቻል ፋይናንሻል ኢንሴንቲቭም አላቸው። እዛ ኮስት ርካሽ ነው። ዲማንዱ አለ። ስለዚህ እንደ ኔሴሰርሊ የቻሪቲ ስራ አይደለም እና ያን በሚመለከት ክሬቲቭ የሆነ መንገድ ላይክ ጃይንት ፋርማሲቲካሎችን እነዚህ የሰሩትን ቲም ተቋቁመው የኢንቨስትመንት ፕሮፖዛል ተሰጥቷቸው በፍጥነት ሀገሪቱ ደግሞ ፖረስ ሆና ለነሱ ከተለመደው የቢዝነስ አሰራር ውጭ ሜዲካል ኤመርጀንሲ ሰዋር ሲትዌሽን ያለው እና እነሱን ሁሉ ባጠፈ ሁኔታ በዛ ደረጃ በፓብሊክ ፕራይቬት በሆነ መንግስት ማመቻቸቱ

ፕሮፌሰር በስፋት ቀደም ብለው አዳዲስ ተስፋ ከሚጣልባቸው ውጥኖች ወይም ተስፋ ከፈነጠቁ ውጤቶች አንዱን ጠቀስ አድርገዋል የመድኃኒትነት ይዘት ያላቸው ለመከላከል ብቻ ሳይሆን አንድ ሰው በሽታው ከያዘው በኋላ የሚሰጡ የክትባት አይነቶች በቅርቡ የተዋወቀውን መርክ የተባለው የመድኃኒት አምራች ኩባንያ የሰራውን የመሰሉ ሌሎችም ምን ተስፋ ይሰጣሉ በእርግጥ ተጨባጭ ተስፋው እንዴት ነው አሁን ካለው ሁኔታ ጋር የሚዛመደው? ቅድም ተመላልሶ የመምጣቱንና እንደ ጉንፋን በየአመቱ ወቅት ጠብቆ የመፈራረቁን ሁኔታ ክትባት የግድ ከመጠየቁ ሊያስቀሩ ይችላሉ የሚል ተስፋ ጠቆም አድርገው ነበረ። እስኪ ሰፋ አድርገው ያን ያስረዱን። አዎ እንግዲህ እስካሁን ፕሮፌሰር ጥላሁንም ዶክተር አሰፋም አለመያዙ ላይ ነበረ እየተነጋገርን የነበረው። እንዴት ነው አቮይድ የምናደርገው፣ ይህም በሽታ ምንድን ነው ተስፋው በሚል ነበረ። አሁን የጠየቀኝ ደግሞ ያ እንዳለ ሆኖ ከተያዙ ደግሞ ምንድን ነው የምናደርገው? እንዳሰብነው ቫክሲኑም ካልሄደ፣ ዓለም በሙሉ መስፋፋት ካልተቻለ፣ የሰለጠኑ ሀገሮች በመሰልጠን ላይ ላሉ ሀገሮች እጃቸውም ዘርግተው እንደሚፈለገው መጠን መርዳት ካልቻሉ ምን ማድረግ እንችላለን ነው አሁን ለጊዜው ገበያ ላይ ያሉ የምንጠቀምባቸው አንድ አራት መድኃኒቶች አሉ። ዴክሳሜታሶን የሚባል ሬምዴሲቨር የሚባል አቪጋን የሚባል እና የኮንቫለሰንት ፕላዝማ የተያዙ ሰዎች ከበሽታው ሲድኑ ውስጣቸው መከላከያ ፈጥረው እነሱ ደምቶ ወስዶ። እነዚህ አራቱ አሁን በገበያ ላይ ነው ጥቅም ላይ ነው ዋሉ ያሉት። ሌሎች መድኃኒቶች አሉ። አሁን መርክ ብለህ ያነሳኸው ከነዚህ የሚለየው ምንድን ነው? አንደኛ እነዚህ አራቱ መድኃኒቶች አሁን የጠቀስኳቸው ሰዎቹ ታመው ሆስፒታል ገብተው በጠና ታመው ክሪቲካል ኬዝ ላይ ላሉ ሰዎች ሊድኑ የሚያስችል በሽታውን እንዲዋጋላ ሲሆን አሁን የመርክን ትንሽ ለየት የሚያደርገው ሌሎችም አሉ። ሁለት ገና በመያዝ ላይ ላሉ ገና ሲምፕተሙ ሳይጠነክርባቸው በሽታቸው ከፍቶ ሆስፒታል አግኝተው መታከም ቦታ ላልደረሱ ነው። የመርክ አንደኛ በአፍ የሚወሰድ ክኒን ነው፣ ሞኖፒራቪር ይባላል። በጣም ኤክሳይት ያደረገን ነገር ደግሞ ያን የወሰዱ ሰዎች ገና የመጀመሪያው የበሽታው ምልክት ሲታያቸው ያ መድኃኒት የተሰጣቸው ሰዎች ካልተሰጣቸው ጋር ተነጻጽሮ ከአምሳ በመቶ በላይ ሞትንም እንዲሁም ሆስፒታል ከመግባት አድኗቸዋል ማለት ነው። እንደውም ጥናቱ ውስጥ ከተቃጠጡ ሰዎች ማንም የሞተው ሰው ነው እና ይሄ በጣም በጣም ኤክሳይቲንግ ነው። እንግዲህ ቫይረሱም አይጠፋ ከሆነና አብሮን የሚኖር ከሆነ እንዳለው ተከባብረን የሚለው ተከባብረን ተከባብረን የምንኖር ከሆነ እኛም አዘጋጀት አለብን፣ ጦራችን ማለት ነው። በአንዱ በኩል በኮቪዱ እየታገል እንጃለ ሆኖ፣ በሌላ በኩል ደግሞ ከተያያዘን ያን ሁሉ አልፎ በተለያየ መንገድ በጦትም ይሁን በምን ከተያያዙ በኋላ ደግሞ ሰዎች በምንድን ነው ልረዳቸው የምንችለው? ኦልሬዲ ሆስፒታሉ ውስጥ ከገቡ በኋላ የምናደርግላቸው እነዛ መድኃኒቶች አሉ። ከእዛ ሆስፒታል መግቢያ ድረስ ከሚታመሙ ደግሞ ከመጠበቅ ገና ሲምተሙ እንደት እንደያዛቸው ምን ልናደረግላቸው ይችላል ነው ይለዛ ጥያቄ መልስ ነው። አሁን መርቅ የሰጠው ግን መርቅ የሚባለው የፋርማስቲካል ካምፓኒ ብቻ አይደለም ይሄን እያደረግ ያለው ሌሎች ሁለት ካምፓኒዎችም እየሰሩ ነው። እንደውም አስትራዘኔካ ኢቡሸልድ የሚባል የሁለት መድኃኒቶች፣ አንቲባዮቲክ፣ ኮንቫሌሰንት ፕላዝማ የምንለዋለ ሰዎች ከታመሙ በኋላ ፊድኑ ውስጣቸው መከላከያ ፈጥረው ስለሚኖሩ ራሱ የተፈጥሮ መከላከያ ይኖራቸዋል። አሁን አስትራዘኒካ ያደረገው ምንድነው? ያን የተፈጥሮ መከላከያ ከሰውነታቸው ወስዶ እሱን የሚመስል ሞኖክሎናል አንቲቦዲ እንለዋለን በኮፒ አድርጎ ላቦራቶሪ ውስጥ በሚሰራ መንገድ ሰርቶታል። እና ያንን ቴስት ተደርጎ በጣም ብዙ ሰዎች ላይ ጥሩ ለውጥ አምጥቷል። ሌላው ጥቅሙ ደግሞ ምንድን ነው? እስከ አስራ ሁለት ወር ድረስ ይጠብቃቸዋል። ለአንዴ ብቻ አይደለም እና እነዚህ ሰዎች ኦልሬዲ በሽታው ሲይዛቸው የመጀመሪያ ሲንተሞች ሲታያቸው ተሰብቶ እስከ አስራ ሁለት ወር ድረስ ሊጠብቃቸው የሚችል አሁን ክሪቲካል ትራያል ላይን ያለው ፌስ ትሪ ላይን ያለው በዚህ በቅርቡ እንሰማለን የሚል ነው። ሌላ ደግሞ በጣም ኤክሳይቲንግ የሚል ሆነው ሁለት ካምፓኒዎች አንድ ላይ ሆነው ቶሎጋር የሚባል ሌላ መድኃኒት እየሰሩ ነው። እንደውም ከመርኩ የተሻለ ሶስት አራት እጥፍ የተሻለ ነው ነው እስካሁን የሚያሳየው ፌስቱ ላይ ባለው ጥናት መርክ እንዳወጣው አይነት ለገበያ ባይቀርብም ትንሽ ሞር ታይም ቢፈጅም ከሱ የተሻለ ኃይለኛ ፍቱንነት ያላቸው መድኃኒቶች የሰሩ ነው እና የሚቀንሱት አንደኛ፣ ሰዎችም ወደ ሆስፒታል አይሉም ይህን መድኃኒት መውሰድ ከጀመሩ። ሁለተኛ፣ ይህን መድኃኒት የወሰዱት ሰዎች በሙሉ አንዳቸውም ሞት አልደረሰባቸውም። ላርጅ ስተዲ ማለት ነው። ስለዚህ እነዚህ ኤክሳይቲንግ ነገሮች አሉ። ሌሎችም ብዙ አዳዲስ እየመጡ ያሉ ተስፋ ያላቸው በኔዛል ስፕሬ የሚሰጡ ሌላም ሀገር ያሉ በፊት የነበሩት መድኃኒቶች እየቀየርን የምናመጣቸው አሉ። ስለዚህ ቫክሲኑ የሚደረገው ጥንቃቄ ትምህርት፣ ዲስትሪቢሽን እንዳለ ሆኖ ያን ሁሉ አልፎ ለሚታመሙ ደግሞ በሌላ በኩል ደግሞ የሚደረገውን ነገር እየታገል ነው ማለት ነው በየ በየካምፓኒዎቹ በእነዚህ ትላልቅ ካምፓኒዎች እና እነዚህ ካምፓኒዎች ሰሩ ማለት ለዓለም ነው የሚጠቅመው ኢቬንቹዋሊም እንደ ቫክሲኑ ኢትዮጵያን ገብቶም መመረት የሚችልበት ቦታ ይደርሳል ማለት ነው ወይም እንደ ኤች አይቪ መድኃኒቶች ለጄኔሪክ ካምፓኒዎች ተሰጥቶው በርካሽ ዋጋ ዲስትሪቡት አድርገው ሰዎች የሚጠቀምበት የሚጠቀሙበት ነገር ይፈጠራል። ሰው ሳይንሱ መምጣቱ ሁሉንም የሚጠቅም ነው ባይነኝ እና እነዚህ ነገሮች ናቸውን በቅርቡ ይመጣሉ ብለን እንጠብቃቸው። መልካም፣ በርከት ያለው ሀሳቦች ተዳስሰዋል። ትንቅንቁ ቀጥሏል። የሰው ልጅ ጥረት በአንድ በኩል፣ በሌላው በኩል ቫይረሱ ራሱን እየለዋወጠ አደጋ ድቃኝነቱ የቀጠለበት አሁንም በቫይረሱ አሸናፊነት እየተመራ ያለው ትንቅንቅ መቼ ወደ ተረጋጋ ሚዛኑን ወደ ጠበቀ በዝውውር ውስጥም ቢሆን ለሰው ልጆች ተጋላጭነታቸው እንዳለ ቢሆን እንኳን የከፋ አደጋ የማይደቅ ነው መቼ ነው እስከሚለው ድረስ በዝርዝር ተመልክታቸዋል። አድማጮቻችን ከዚህ ውይይት ብዙ ቁም ነገሮች እንደገበዩ ተስፋ አድርጋለሁ። ኮቪድ እስኪ እስካልጠፋ ድረስ በኮቪድ ጉዳይ መወያየታችን ይቀጥላል። ተስፋ አድርጋለሁ በቅርቡ በሌላ መሰል ርዕስ መልሼ ያገኛችኋለሁ። ከመጨረሻው ተናጋሪ ዶክተር ብስራት ሀይለመስቀል የሀዋርድ ዩኒቨርሲቲ የፋርማሲ መምህርና የክሊኒካልና የፋርማሲ አስተዳደር ሳይንስ ትምህርት ክፍል ምክትል ሊቀመንበር፣ ዶክተር አሰፋ ጀጃው መኮንን የራክቪል የውስጥ ደዌ ሕክምና ማዕከል የሳንባና የጽኑ ህሙማን እንዲሁም ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ ፕሮፌሰር ጥላሁን አደራ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የኢፒዴሞሎጂ ትምህርት ክፍል ሊቀመንበር እና መምህር። እንግዶቼ ለጊዜያችሁ ከልብ አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኛ። እናመሰግናለን። አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ Thank